የፌዴራል ዋና ጠቅላይ አቃቤ ሕጉ አቶ ጌታቸው አምባዬ በቅርቡ በሰጡት ጋዜጣዊ መግለጫ ክስ የማቋረጡና የምሕረት ጉዳይ በሁለት ወራት ጊዜ ውስጥ እንደሚጠናቀቅ ገልጸው ነበረም። ዛሬ የወጡ መረጃዎች እንደሚያመላክቱት 746 አራሚዎች እና ተጠርጣሪዎች ክሳቸው በማቋረጥና በምህረት ወደ ህብረተሰቡ ይቀላቀላሉ ተብሏል። ከእነዚህም 298ቱ ከፌዴራል ማረሚያ ቤት መሆናቸውንና ጋዜጠኛ እስክንድር ነጋና ፖለቲከኛ አንዱአለም አራጌ እንደሚገኙባቸው ታውቋል። እነዚህ የሚለቀቁት ወገኖች በሽብር ሁከትና ብጥብጥ በመፍጠርና በሃይማኖት አክራሪነት ተጠርጥረውና ተከሰው የነበሩ መሆናቸውም ተነግሯል። ትላንት ደንበኞቼ በምህረት ይለቀቁ ይሆናል ሲሉ ተስፋቸውን ለዶቼ ቨለ ተናግረው የነበሩት የነ አህመዲን ጀበል ጠበቃ ወይዘሮ አዲስ መሐመድ ይህ ዜና እስከተጠናቀረበት ጊዜ ድረስ ምንም ማረጋገጫ እንዳላገኙ ነግረውናል። የአንዱዓለም አራጌ ባለቤት ዶክተር ሰላም ከኔ በፊት በነበረው የስልክ ጥሪ ስለ ጉዳዩ መስማታቸውን በመግለጽ መናገር እስኪሳናቸው ድረስ የተደበላለቀ ስሜታቸውን አጋርተውናል። ቃለ ምልልስ ለመስጠት እስኪቸገሩ ድረስ ስለ ጉዳዩ ከመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የዋና አቃቢ ህግ የህዝብ ግንኙነት ምክትል ዳይሬክተሯ በስልክ አግኝተን ማንነታችን ከገለጽንላቸው በኋላ በሌሎች ባለሥልጣኖች እንደሚደረገው ሁሉ በኋላ ደውልልኝ አሉን። ከተወሰነ ጊዜ በኋላ ደጋግመን ብንደውልላቸውም ስልካቸውን ማንሳት አልቻሉም። ለድሮቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።